ማህደር ዜና። ሀያ ሰው ተገሏል። ከመቶ ሀምሳ ሰው በላይ ቆስሏል። ከአምስት መቶ ሰው በላይ ታስሯል። ይህ እስከ ዓርብ ታህሳስ አንድ ቀን ሁለት ስምንት ድረስ ያለ መረጃ ብቻ ነው። መረጃውን ያደረሱን ደግሞ የኦሮሞ ፌዴራሊስት ኮንግረስ የአመራር አባል የሆኑት አቶ በቀለ ነጋ ናቸው። ሰዎች ከመሞታቸው ከመቁሰልና መታሰራቸው በፊት ዛሬ ኦሮሚያን ያዳረሰው ባህር ተሻግሮ አውሮፓና አሜሪካ ላይ የተደመጠው የተቃውሞ ድምፅ መጀመሪያ ብቅ ያለው ከወደ ጊንቺ ነበር። መነሻው ደግሞ የጭሊሞ ደን ለግለሰብ ተሸጧል፣ ለግንጪ ትምህርት ቤት የተከለለ መሬትን የካቢኔ አባላት ተከፋፍለውታል የሚሉ የተቃውሞ ድምፆች ነበሩ። ተቃውሞው ግን በተቀሰቀሰበት አልበረደም፣ በተጀመረበት መፍትሄ አላገኘም። መካከለኛውና ምዕራብ ኦሮሚያ አምቦ፣ ነጆ፣ ጉሊሶ፣ ደንቢዶሎ፣ ነቀምት፣ ጊምቢ እና ሌሎች ከተሞችን አዳረሰ። ሐሮማያ፣ ዲላ፣ አዲስ አበባና ወሎን ወደ መሳሰሉ የከፍተኛ ትምህርት ተቋማትም ተዛመተ። በአምቦ የመሰናዶ ትምህርት ቤትና በድሬ እንጪኒ ተማሪዎች ለሰላማዊ ሰልፍ ወጥተው ነበረ። እነሱን ተከትሎ የኦሮሚያ ፖሊስ ተማሪዎችን ማሰር ጀመረ። ህዳር 14 ዘጠኝ ተማሪዎች ታስረዋል። ትላንትናም ብዛታቸውን ባላውቅም ወደ አምስት ተማሪዎች መታሰራቸውን ሰምቼ ነበረ። ከዛም በተጨማሪ ይህንን እስር አምልጠው ወደ ፊንፊኔ የሸሹ ተማሪዎች እንዳሉ ሰምቻለሁ። ነጁ በነጁ የጀመረው በመሰናዶ ትምህርት ቤት ሰኞ ዕለት ነበረ። ማክሰኞ ከመጀመሪያ ደረጃ እስከ ከፍተኛ ደረጃ ድረስ ያሉት አንድ ላይ ሆነው ወደ አደባባይ ወጡ። የአድማ በታኞች ተኩስ ቢጀምሩም ህዝብ በመሀል በመግባት ተማሪዎቻችን ሊሞቱ አይገባም በማለት ተቃውሞውን ቀጠለ። መፈክራቸውም የነበረው የኦሮሞ ህዝብ ከመሬቱ ሊፈናቀል አይገባም፣ ፊንፊኔ እምብርታችን ነው ህዝብ ካለም ብርቱ መኖር እንደማይችል ሁሉ ኦሮሞ ያለ ፊንፊኔ ሊኖር አይችልም። ፊንፊኔን ከሸጣችሁት በኋላ አሁን ደግሞ ፊንፊኔ አካባቢ ያሉትን የቡራዩ ከተማ፣ ሰበታ፣ ላጋጣፎ፣ ላጋዳዲ፣ ሱሉልታ ልትሸጡ ነው እየሸጠን ያለው ኦህዴድ ነው የሚል ነበረ። ፖሊሶች ተኩስ በማቆም ከህዝብ ጋር በመቀላቀል በተቃውሞ ተሳትፈዋል። እነዚህ እነዚህ ማንነታችንን ደብቁልን ያሉን የተቃውሞ ተሳታፊዎች የ አይንማኞችም ማኞችም ናቸው። የአዲስ አበባና ኦሮሚያ ልዩ ዞኖች የተቀናጀ ማስተር ፕላን ተቃውሞ ሲቀሰቀስ፣ ግን ይህ የመጀመሪያው አይደለም። ከአሁን ቀደም መንግስት በአዲስ አበባ ዙሪያ የሚገኙ ከተሞችን በልማት ለማስተሳሰር አወጣሁት ያለው እቅድ በገጠመው ተቃውሞ የሰው ህይወት ጠፍቷል፣ የአካል ጉዳት፣ የንብረት ውድመትም ደርሷል። የአዲስ አበባንና የኦሮሚያ ልዩ ዞን ከተሞችን የ10 ዓመትና 25 ዓመት የልማት እቅዶች ይዟል የተባለው የጋራ ማስተር ፕላን ግን በርካታ ጥያቄዎች ተነስተውበታል። ዶክተር ጸጋዬ አራርሳ የቀድሞ የህገ መንግስት መምህርና የሜልቦርን ዩኒቨርሲቲ የህግ ምሩቅ ናቸው። ተማሪዎቹ ከአምናም ጀምሮ የተረዱት ነገር ማስተር ፕላኑ ይህንን የኦሮሚያ ልዩ ዞን ተብሎ የታወቀውን ሰላሳ ስድስት ከተሞችና አስራ ሰባት ወረዳዎች ያለው ግዛት ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ስር ይወድቃል። የአዲስ አበባ ከተማ ህጋዊ የስልጣን ገደብ እነዚህን ከተሞች ሁሉ ይጨምራል። ያ ማለት ግዛቱን ብቻ ሳይሆን ከስልጣን ወሰንም ወጥተው በአዲስ አበባ ስር ይተዳደራሉ። አዲስ አበባ ደግሞ ይሄንን መሬት የሚፈልገው ለልማት ነው የሚል ፕሪቴክስት ስለሚጠቀም በተባለው ሰነድ ውስጥም ደግሞ ፖፑሌሽን ሪሴትልመንት ስለሚኖር በዛ ፕሮሰስ ውስጥ ለልማት ሲባል ብዙ የኦሮሞው ገበሬዎችን ከዛ ቦታ ስለሚያስነሳ እስካሁን ወደ ግማሽ ሚሊዮን ህዝብ ተነስቷል ከዛ ቦታ። እስካሁን በታየው ልምድ ደግሞ ሲነሱ እነዚህ ገበሬዎች እነሱም ፍቃደኝነታቸውን ያሳዩበት የውይይት ሂደት ተደርጎ ተመጣጣኝ የሆነ ካሳ ወይም ኮምፐንሴሽን ስላልተከፈለ፣ ከዚህም የተነሳ እነዚህ ገበሬዎች ቤት የለሽ መሬት የለሽ ገንዘብ የለሽ ሆነው መቅረታቸው ተሰደው ወደ ከተማ አንዳንዶቹም በህመም በተለያየ ምክንያት እንደሞቱ የሚገልጽ ምልክት ስላለ አሁንም እነዚህ ከተሞች በሰፉ ጊዜ እንደዚህ አይነት የመብት ጥሰት ያስከትላል ብለው ስለሚያምኑ ለዚህ ደግሞ አስተማማኝ ምላሽ ከፌዴራል መንግስቱም ከአዲስ አበባ መንግስትም ከኦሮሚያ መንግስት ባለስልጣናትም ስላልተሰጠ ይሄ ነው ዋና የሚቃወሙት ነገር። አዲስ አበባን ከአጎራባች ከተሞችና የገጠር አካባቢዎች መንግስት ለማስተሳሰር ያቀደውን ከተቃወሙት መካከል የኦሮሞ ፌዴራሊስት ኮንግሬስ ይገኝበታል። ቅዳሜ ዕለት በአዳማ ከተማ የተቃውሞ ሰላማዊ ሰልፍ ለማካሄድ ሞክሮ ያልተሳካለት ፓርቲው እቅዱ በአስቸኳይ መቆም አለበት ሲል ለመንግስት በጻፈው ደብዳቤ አስታውቋል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ የአመራር አባል ናቸው። የመሬት ጉዳይ የመኖር ህልውና ጉዳይ ነው። እናም የኦሮሞ ህዝብ እየተቸገረ ስለሆነ ይህ የመሬት ዘረፋ በአስቸኳይ እንዲቆም እንፈልጋለን። ባለፈው የጨፌ ኦሮሚያ ያወጣው ህግ ከተሞች መቀላቀልና አንድ ማድረግ ይችላሉ የሚለው ባህሉና ቋንቋውን የሚያጠፋ ሆኖ ስለታየን በጽሁፍም ጠይቀናል። እናም ሰው በሰላማዊ መንገድ እየታገለ ስለሆነ ይህ አዋጅ መቆም አለበት እንላለን። ሁለተኛ ኦሮሞ ለልማቱ ተብሎ ከመሬቱ የሚነሳ ከሆነ ያ ልማት እሱን መጥቀም አለበት። ያ ማለት መሬቱን ይዞ ካለው አካል ጋር እንደ ግለሰብ አክሲዮን ኖሮት በሚቋቋመው ኢንዱስትሪ ውስጥ ሚና ሊኖረው ይገባል ነው የምንለው። ጎረቤቶቻችንም ይህንን ችግር ከእኛ ጋር እየተካፈሉ መከላከል አለባቸው። ዶክተር ጸጋዬ አራርሳ ከማስተር ፕላኑ በተጨማሪ የቆዩ ምላሽ ያልተሰጣቸው ችግሮች የተቃውሞ መነሻ እንደሆኑ ይናገራሉ በህገ መንግስቱ የተቀመጠ የኦሮሚያ ልዩ ጥቅም የሚባል አለ አንቀጽ አርባ ዘጠኝ ንዑስ ቁጥር አምስት ላይ አዲስ አበባ የፌዴራል መንግስት መቀመጫ ነች ኦሮሚያ መሀል እንደመገኘቷ ግን የኦሮሚያ ልዩ ጥቅም ይከበርላታል የሚል አንቀጽ አለ የአዲስ አበባ አዲሱ ቻርተር በሁለ ሁለት ሺ አንድ ሁለት ሺ ሁለት በሚሰራ ጊዜ ሲጠይቁ ይሄ የልዩ ጥቅም ጉዳይ በቻርተሩ ሳይካተት ቀረ ከዛ በኋላ ዝርዝሩ በህግ ይታያል የሚል ስለነበር ህገ መንግስቱ ህግ ይውጣበት ብለው የኦሮሚያ ክልል መንግስት የኦሮሚያ ምክር ቤት ጠይቆ ነበር ህግ አልወጣም ከፌዴራል መንግስት ከዛ በኋላ ደግሞ በሁለት ሺ ሰባት እንደዚሁ የአባዱላ መንግስት ልዩ ጥቅም የሚለው ነገር በግልጽ ህጋዊ የሆነ ትርጉም ይሰጠው በሚል በጠየቁ ጊዜ እንዲሁም ደብዳቤ ጽፈው ህገ መንግስት አጣሪ ጉባኤ በላኩ ጊዜ የህገ መንግስት አጣሪ ጉባኤ እኛ ይሄ ልዩ ጥቅማችሁ ውስጥ አይካተትም የሚል ክርክር ተነስቶባችሁ ክስ ይዛችሁ ስትመጡ ነው እንጂ እንዲሁ ህገ መንግስቱ ምን ማለቱ ነው ልዩ ጥቅም ኦሮሚያ ልዩ ጥቅም አለው ሲል የሚለውን ግን ልንተረጉምላችሁ አንችልም። ምክንያቱም ያ ለእናንተ የምክር አገልግሎት የመስጠት ጉዳይ ስለሚሆን እኛ ደግሞ የምክር አገልግሎት የመስጠት ግዴታ ስለሌለብን አንመልስላችሁም በማለታቸው ይሄ ሁሉ እየሆነ ደግሞ ከአዲስ አበባ ከተማ ኢንፎርመሊ እየተስፋፋ ወደ እነዚህ ሰበታ፣ ቡራዩ፣ ገላን፣ ዱከም እንደዚህ ድረስ እየገባ ስለነበረ ይሄንን የመስፋፋት ኢንፎርመል የመስፋፋት ሁኔታ ለመግታት እንደዚሁም ደግሞ ልዩ ጥቅሞችን ማለትም በተለይ ከአዲስ አበባ ከተማ የሚመጡ የሚመጡ የቆሻሻ የኢሚሽንስ እነዚህ እነዚህ ችግሮችንም ለመግታት እንዲመቻቸው ጨፌ ኦሮሚያ የአባዱላ መንግስት ወቅቱ አንድ አዋጅ ያወጣና እነዚህን ወረዳዎች አሁን በልዩ ዞን ውስጥ የተካተቱትን ልዩ ዞን ብሎ የዞን ደረጃ መንግስት አቋቁሞላቸው በዛ መንገድ ማስተዳደር ይጀምራሉ። ይሄ ሁሉ ሲሆን አንዱ ትልቁ ጥያቄ በአዲስ አበባ ውስጥ ያለን ልዩ ጥቅም ይመለስ የሚል ነው። በአዲስ አበባ በኦሮምኛ የሚያስተምር ትምህርት ቤት፣ የኦሮሞ የባህል ውክልና በጥያቄ ውስጥ ከተካተቱት መካከል እንደሚገኙበት ዶክተር ጸጋዬ አራርሳ ተናግረዋል። ከተሞቹን በልማት ያስተሳስራል በተባለው እቅድ በአተገባበሩ ላይና በተቀሰቀሰው ተቃውሞ ላይ ከኦሮሚያ ክልላዊ መንግስት ማብራሪያ ለማግኘት ያደረግነው ጥረት ፍሬ አላፈራም። ከእቅዱ ውስን መረጃ የደረሳቸው ዶክተር ጸጋዬ አራርሳ መንግስት ከሁለት ዓመት በፊት ጥያቄ ሲነሳ ያስተናገደበት መንገድ ውጥረቱን እንደጨመረው ይናገራሉ። ያገኘናት ያህል ዶክመንት ስድስት ገጽ ምናምን የምትሆን ቴክኒካል ነገር ነው የሚያወራው። በተወሰነ አመታት ውስጥ የዴሞግራፊክ ሴታፉ ኮምፕሊትሊ እንደሚቀየር፣ ከሌላ ቦታ የሚመጡ የሚሰፍሩ ሰዎች እንደሚኖሩ፣ የልማት ተቋማት በተፋጠነ ሁኔታ እንደሚገነቡ በቁጥር ነው የሚያስቀምጠው። የፖለቲካል ዳራውን ከግንዛቤ የከተተ አይመስልም። ይሄ ደግሞ የተገለጸበት መንገድ ፕላኑም ራሱ የተገለጸ የተሰራበት መንገድ እና የተገለጸበት መንገድ በጣም ቶፕ ዳውን ስለሆነ ከዛም በኋላ ፕላኑን በሚመለከት ተቃውሞ በተነሳ ጊዜ የመንግስት ባለስልጣናት ተደጋግመው ብትወዱም ባትወዱም ይፈጽማል እያሉ ይዝቱ ስለነበረ ይሄ ሁሉ ዛቻ ትንቅንቅ ውስጥ ስለከተታቸው ነው እና በዚህ ምክንያት ነው የሚቃወሙት። ተቃውሞ ከተቀሰቀሰ ሶስተኛ ሳምንቱን ቢያስቆጥርም እስካሁን ጠቅላይ ሚኒስትሩና ከፍተኛ የመንግስት ባለስልጣናት በይፋ በጉዳዩ ላይ ያሉት ነገር የለም። ለመንግስት ቅርበት ያላቸው መገናኛ ብዙሀን ተቃውሞውን የጸረ ሰላም ኃይሎች ድርጊት እያሉ ሲኮንኑት ተደምጧል። በባለሥልጣናቱ አንደበትም ይሁን በመገናኛ ብዙሃኑ የጸረ ሰላም ኃይሎቹ ማንነት ግን አልተጠቀሰም። ባለፈው ሳምንት መገባደጃ ለጋዜጠኞች መግለጫ የሰጡት የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ከድር በረቂቅ ደረጃ ይገኛል ያሉት እቅድ ህዝቡ ሳይስማማበት እንደማይተገበር አስታውቀዋል። እስከዚያው ግን ተማሪዎች ጥቁር ለብሰው እጃቸውን አጣምረው ከማጅራታቸው በመጫን ተቃውሟቸውን እያሰሙ ነው። የኦሮሞ ፌዴራሊስት ኮንግረስ የአመራር አባል የሆኑት አቶ በቀለ ነጋ መንግስት ለወጣቶቹ ተቃውሞ የሰጠውን ምላሽ አብዝተው ይኮንናሉ። በእኛ በኩል ለሙሉ ሰላማዊ ነው። ወደፊትም የሚደረጉ ነገሮች በህገ መንግስቱና በህገ መንግስቱ ብቻ የምናካሄዳቸው ናቸው። ከመንግስት ግን የራሱ የጻፈውንም ህገ መንግስት እየጣፈ የዜጎችን ህይወት ከአቅም በላይ በሆነ እርምጃ እያጠፋ ነው። እስከዛሬ ሀያ ሰው ሞቷል። ከመቶ ሀምሳ ሰው በላይ ቆስሏል። ከአምስት መቶ ሰው በላይ ታስሯል። የስምንት አመት ልጅ ሁሉ አለ ከሞቱት ውስጥ። ይሄ አሁን ድንጋይ ወርውሮ ነው እየተኮሰ ሰው ነው የሰው ንብረት ዘርፎ ነው። የቆሰሉ ሰዎች ሆስፒታል ገብተው የመታከም መብታቸው እየተገፈፈ ነው። ለምሳሌ ያህል ዛሬ በደረሰ ሪፖርት አቶ ኦላና ዲንጎ የሚባል ፍንጮ አካባቢ ላይ በደረሰበት ከፍተኛ ድብደባ ሆስፒታል ገብተው ነፍሱን ለማዳን ሲሞክሩ ግሉኮስ ከላዩ ላይ ተነቅሎ ይሙት ተብሎ ወደ ከሆስፒታል ውጭ ተጥሏል። ምን ማለት ነው? የእንዲህ አይነት ጭካኔ ወገን በወገኑ ላይ እንዲህ ያደርጋሉ። መንግስት እነኚህን አይነት ድርጊቶች እየፈጸመ እኛን ሀይል እርምጃ በፍጹም ሊከሰን የሞራልም የህግም ብቃት የለው። በእቅዱ ላይ በተቀሰቀሰው ተቃውሞ ተማሪዎች ቅድሚያውን ይዘዋል ጥይት፣ ዱላ፣ እስርና እንግልቱ የሚበዛው ግን እነሱ ላይ ነው። ፌስቡክን መሰል ማህበራዊ ድረገጾች ከአነስተኛ ቀበሌ እስከ ትልቅ ከተሞችና ከፍተኛ የትምህርት ተቋማት የተከሰቱ ድርጊቶችን በዓለም ዙሪያ አሰራጭተዋል። ማህበራዊ ድረገጾቹ መልሰው የመንግስትን እርምጃ ለመውቀስ ለወጣቶቹም አጋርነት ለማሳየት ላቅ ያለ ሚና ተጫውተዋል። ዶክተር ጸጋይ አራርሳ የተቃውሞው መልክ በአንድ ፓርቲ የበላይነት የተያዘው የፖለቲካው ምህዳር መገለጫ እንደሆነ ያስረዳሉ። አገር ውስጥ ያሉ ህጋዊ ተቃዋሚዎች ከህዝቡ ጋር እንዲገናኙ እና ህዝቡ ተቃውሞውን በሰላማዊ መንገድ እንዲገልጽ እድል አለመስጠታቸው። ምንም መድረክ የለም። ምክር ቤቱ ውስጥ ምንም መድረክ የለም። መቶ ፐርሰንት ኢህአዴግ ነው። ውጪ ምንም መድረክ የለም። እነዚህ ተቃዋሚ ፓርቲዎች ባለፈው ተሸነፉ ተባለ እንጂ ኢቭን ቢሸነፉ የተወሰነውን ድምፅ በእነሱ ጋር እንዳለ የታወቀ ነው። ያ ድምፅ አሁንም ብሶተኛ ድምፅ፣ ያ ድምፅ የሚሰማበት ምንም መንገድ የለም። ይሄንን ባለማድረጋቸው ልጆቹ ያለቻቸው ስፔስ ያቺ ትምህርት ቤት እና አንዳንድ ኢንሲደንቶች ሲፈጠሩ የሆነ ነገር መንግስት ያደርግ ያኔ መነጋገር ነው። በዛች ሞመንት በሚፈጠር ሪያክሽን ደግሞ ያው እንደዚህ ያለ ታላላቅ ቀውስ ይከሰታል ማለት ነው። የአቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ፓርቲን በአባልነት ያቀፈው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በአዳማ ጠርቶት የነበረው የተቃውሞ ሰልፍ ሳይሳካ መቅረቱ ተሰምቷል። የኢትዮጵያ መንግስትም አዳማ፣ ቡራዩና ጅማን ጨምሮ በተለያዩ አካባቢዎች በእቅዱ ላይ ከህዝብ ጋር ውይይት መጀመሩን ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግበዋል። አለመግባባቱን በዘላቂነት ለመፍታቱ ግን ማረጋገጫ የለም።